ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን አምሽታችኋል ከአሜሪካ ድምፅ ዋሽንግተን ዲሲ የእሁድ ምሽት የጋቢና ቤ መሰናዶ ጀምሯል ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ በቀነበሩ ጽዮን ግርማ በአርትዖቱ ከአሁን ሰዓት ጀምሮ አብራችሁን እንቆያለን ዛሬም በሳምንት ውስጥ ከተደመጡና ተደግሞ ቢሰሙ ያነቃቃሉ ያልናቸው መሰናዶዎች ነው ይዘን ወደ እናንተ የመጣነው እናንተም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን ምሽቱ የመጀመሪያው ዘገባችን ከአይምሮ ጤና ጋር የተያያዘው ነው። በኢትዮጵያ ስራ አጥነትን ጨምሮ አሁን ላይ ያለው ሀገራዊ ሁኔታ ወጣቶችን ለድባቴ እንዲጋለጡ እየደረጋቸው እንደሚገኝ አንድ ባለሙያ ተናገሩ። የስነ ልቦና ባለሙያው ዳዊት ላቀው እንደ ድባቴ ባሉ የአእምሮ ጤና ችግሮች የሚጠቁ ሰዎች በጊዜው ካልታከሙ መጨረሻ ላይ ራስን ወደ ማጥፋት እንደሚያመሩም አመላክቷል። የጤና ሚኒስቴር በበኩሉ የችግሩን መባባስ እንደሚገነዘብ አስታውቋል። ከሚመለከታቸው አካላት ጋር በመሆንም በወጣቶች የአእምሮ ጤና ህክምና ላይ እየሰራው ነው ሲል ተናግሯል። በዚህ ዙሪያ ዘገባ ያሰናደው አስማ ከቅርብ ጊዜያት ወዲህ ወጣቶች በማህበረሰብ የትስስር ገጾች ሳይቀር በአእምሮ ጤና ችግር እንደታወቁ ሲናገሩ ማየት እየተለመደ እንደመጣ የሥነ ልቦና ባለሙያውን ጨምሮ ያነጋገርናቸው አስተያየት ሰጪዎች የሚጋሩት ሐሳብ ነው። በአዲስ አበባ የምትኖረው ሜላት ንጉሴ ከማኅበራዊ መገናኛ ገጿ በዋናነት ፌስቡክን በመጠቀም ለረጅም ጊዜ ሥራ ባለማግኘታቸው ተስፋ የቆረጡ ወጣቶችን ከቀጣሪ ድርጅቶች ጋር ታገናኛለች። ማህበራዊ ሚዲያው ላይ በፊት አንዳንድ እርዳታዎችን ለማድረግ የሚሞክር ነበር። ተጓደኝ ዜጋውን የእርዳታ እንደቀጠለ ነው። አረጋውያንን ማገዝ፣ የከንሰር ሕሙማንን ድጋፍ ማድረግ፣ የተለያየ ቦታ ድጋፍ እንሰራለን። ተቀልብ ጊዜ ወዲህ ግን በጣም ብዙ ወጣቶች በውስጥ የሚነግሩኝ ስራ ማጣት ሆነ። ተመርቀን ቁጭ አለን፣ ስራ አጣን ሲሉ ለምን ስራ አልፈልግም ብዬ መፖስት ጀመርኩኝ። ድርጅቶቹን ለምን ስራ እዚህ ማህበራዊ ሚዲያ ሊያምጡና እኛ ስራ እንፈልግ እዚህ ያለው ወጣት ይጠቀም እባካቸው የሚል ነገር አስተላለፍኩኝ። ከዛ በኋላ አሁን ውስጥ አሁን አመት ሊሞላው ነው በየቀኑ ስራ ይላክልኛል። ደግሞ ወደ ማህበራዊ ሚዲያ መጥቼ ፖስት አድርገዋለሁ። ሰዎች ተወዳድረው ሄደው እዛ ተፈትነው ወደ ስራ ይገባሉ። ስለዚህ በምችለው አቅም እኔ እዛ ጋ ያለውን ያለምንም ክፍያ አሰሪና ሰራተኛውን ለማገናኘት ነው። እስካሁን ስድስት መቶ ወጣቶች ስራ እንዲያገኙ ማገዟን ሜላ ትናገራለች። ከአምሳ ሺህ በላይ ተከታዮች ባለው የፌስቡክ ገጿ ወጣቶች በቀቢጸ ተስፋ ስሜት ላይ ሆነው የሚልኩላት መልእክቶች ለዚህ የበጎ ፍቃድ ተግባር እንደ ግፋፋ ትናገራለች። የቤተሰብ ሸከመን ኩኝ ከጓደኞች የበታቸውን ኩኝ ራሴን መቀየር አልቻልኩም ገንዘብ ተቸገርኩኝ ነው የብዙ ምክንያት እና እውነት ለመናገር እንደዚህ አይነት ሜሴጅ በቀን አስር አስራ አምስት ይዘብትኛል። አሁን ላይ መፍታት ምችለውን ወደ ህዝቡ ማምጣት ምችለውን፣ በስራም ከሆነ ስራ አግዟቸው ማለት ምችለውን አግዛለሁ ያንዳንዱ ደግሞ ትንሽ ከበድ ሲል ደግሞ ሳይካርቲስቶች እንዳናገሯቸው አረጋለሁ። ታውቋል ሶሻል ሚዲያው ደግሞ የሚያሳይክ በጣም ብዙ መልካም ነገሮችን ነው። እኔ ለምሳሌ ስበላ፣ ስጠጣ፣ ስዝናና ነው ፖስት ላደረግ የምችለው አይደለም። አብዛኛው ፌስቡክ ያለው ማህበረሰብ እንደዛ ነው። መጥፎ ልብስ ለብሰ ቆሽሸክ ምናምን የምታሳየው ነገር የለም እና እነዛ ሰዎች ምንድን ነው የሚመስላቸው ሁሉም ሰው እየተዝናና እየበላ እየጠጣ ጥሩ ኑሮ እየኖረ ግን እነሱ ብቻ ቤት ውስጥ የቀሩ እነሱ ብቻ ስራ ያጡ ይመስላቸዋል። እኔ በተቻለ መጠን እንግዲህ እኔ በአቅም ማድረግ የምችለው ምንድን ነው? አንድ ወጣት ተስፋ ሲቆርጥ ምን ሆንክ ብዬ ስጠይቅ፣ ስራ ነው የምፈልገው፣ ይህን መማር ፈልጋለው፣ ይሄ ያመቻችሁ የሚገኝን እሞክራለሁ። በቃ ማህበራዊ ሚዲያ ላይ እና እንድንሰማቸው የሚፈልጉ እንድናወራቸው የሚፈልጉ አሉ፣ ሰው ያጡ ሰዎች አሉ። እና ከፍተኛ እንጃ የዛሬ አመት ከምልስ በላይ አሁን ደግሞ ብሶ ነው የመጣው። እዛ ላይ ያለው ነገር ድባቴው፣ ተስፋ መቆረጡ፣ የኑሮ ውድነቱ ሰው በጣም እንደዚያን ነገር እንዲያስብ ተስፋ እንዲያጣርቁታል። በኢትዮጵያ የአጠቃላይ ሕዝቡን ከፍተኛ ቁጥር የሚይዙት ወጣቶች የአእምሮ ጤና ከቅርብ ጊዜያት ወዲህ የመነጋገሪያ ርዕሰ ጉዳይ የሆነ መጥቷል። የስነልቦና ባለሙያው አቶ ዳዊት ላቀው እንደሚሉት የወጣቶቹ አስተዳደግ በአእምሮ ጤና ላይ የራሱ ተጽዕኖ ይኖረዋል። ይሁንና ወቅታዊ ሀገራዊ ሁኔታውና በብሔራዊ ደረጃ አሳሳቢ እንደሆነ የተገለጸው ስራ አጥነት ተጠቃሽ የችግሩ ምክንያቶች ተደርገው ይወሰዳሉ። አሁናዊ ሁኔታው ጦርነት ላይ ነው ያለችው ሀገሪቷ ወጣቶችን እንካሬጅ የሚያደርግ የትምህርት ፖሊሲ የለም። እንደውም በተቃራኒው የሚሰማው ነገር መውደቅ ጥሩ ያልሆነ ነገር ነው። በስራ ላይ ደግሞ የሚታየው ከሆነ ወጣቶች ብዙ ስራ የማግኘት እድላቸው ሀገራችን ላይ በጣም ዝቅተኛ ነው። ዝቅተኛ የሆነበት ደግሞ የራሱ ምክንያቶች አሉት። ሀገሪቱ ያለችበት ሁኔታ አለ። ስለዚህ እነዚህ ሁሉ አሉታዊ ተጽዕኖን የሚያመጡ፣ ጭንቀትን ድብርትን የሚያመጡ፣ ተስፋ መቁረጥን የሚያመጡ እንዲሁም እነዚህ አሁን የጠራ ናቸው ነገሮች ሁሉ ሰዎች ነጻ ለማውጣት እራሳቸውን ከዛ ጥያቄ አምሯቸው ላይ ከሚፈጥርባቸው ድብርትና ጭንቀት ውስጥ ነጻ ለመውጣት ስደትን እንደ አማራጭ የሚወስዱ አሉ። እንደገና ደግሞ የወንጀል ስራዎችን እንደ አማራጭ የሚወስዱ አሉ። ሱስ ውስጥ ተዘፍቆ ወይም ሱስ ውስጥ ሆኖ ደግሞ ራስን መርሳት የሚፈልጉ ሰዎች አሉ። ከዛ ሲያልፍ ራሳቸውን ለማጥፋት የሚነሱ ሰዎች አሉ። የዓለም ጤና ድርጅት ከ10 እስከ 19 ዓመት የዕድሜ ክልል ውስጥ ከሚገኙ አዳጊዎችና ወጣቶች መካከል ከሰባት ሰዎች አንዱ የአእምሮ ጤና ችግር ተጠቂ ነው ይላል። ይህም ቁጥር ከዓለም የችግሩ ጠቅላላ ተጠቂዎች 14 በመቶን ይሸፍናል። ማኅበራዊ የትስስር መድረክን በመጠቀም ወጣቶችን እያገዘች የምትገኘው ሜላት ንጉሴ ከቅርብ ጊዜያት ወዲህ እጅግ በከፋ ተስፋ የመቁረጥ ስሜት እሱ ነው ራሳቸውን ስለ ማጥፋት የሚነግሯት ወጣቶችም ስለመኖራቸው ትናገራለች። ለምሳሌ ትናንትና አንድ መልት ተደርሰው ነበር። ከአንድ ልጅ መኖር ደክሞኛል፣ ተልችቶኛል፣ ስራ ማጣት፣ ተስፋ ማጣት፣ ከሀገር ለመውጣትም ሞክሬ ሁሉም ነገር አልተሳካም እና በቃ ከዚህ በኋላ መኖር አልፈልግም። እንደ ጓደኛ ነው እንግዲህ ልታማክረኝ የመጣችው እና እኔ ላረግላት የምችለውን ነገር ሁሉ እየሞከርኩኝ ነው ያለው። እውነት ለመናገር እኔ አሁን አውርተን ከዛ በኋላ የሆነ ነገር ሀብትን ያደረገባቸው ሰዎች አላጋጠሙኝም እስካሁን እግዚአብሔር ይመስገን። በምችለው መጠን ሐኪሞች ስላሉ ከነሱ ጋር አገናኛቸዋለሁ ቶሎ ብዬ በምችለው ሰዎች እንዲያወሯቸው እኔም እንዳወሯቸው ነው ማድረገው። ግን ከምል በላይ በቃ ዘጠና ፐርሰንት ላይ ዲሳይድ አድርገው ነው ያሉት። እንደ ድባቴ ባሉ የአእምሮ ጤና ችግር የሚጠቁ ሰዎች በወቅቱ የባለሙያ ምክር ካላገኙ መጨረሻ ላይ ራስን ወደ ማጥፋት እንደሚያመሩ የሥነ ልቦና ባለሙያው ዳዊት ላቅ ያሳስባል። ይህም ነገሮችን አጨልሞ ከማየትና መፍትሄ እንደሌላቸው አድርጎ ከማሰብ እንዳይመጣም ያስረዳል። ለአንዳንድ ሰው የሚመጡበትን ቻሌንጆች የቤተሰብም ይሁን የአካባቢም ሚሆን የስራ ቦታም ይሁን የኑሮም ይሁን የሚመልስባቸው መንገዶች አሉታዊ ላይሆኑ ይችላሉ። ያንን እንደምንም ብሎ ጥሩ አልፎ ሌላ ማንነት ገንብቶ ሊወጣ ይችላል። አንዳንድ ሰው ደግሞ የሚመጡበትን የህይወት ጥያቄዎች ወይም ደግሞ በህይወቱ በስራው፣ በኑሮ ላይ የሚያጋጥሙትን ነገሮች አጨልሞ ማየት፣ ባሉታዊ መንገድ ማየት፣ ተስፋ መቁረጥ፣ እንዲሁም ደግሞ መውጫ መንገድ የለም ብሎ ማሰብ መጨረሻ የሚያመጣው ነገር ምንድን ነው? ራስን ማጥፋት ማጥፋት ነው። ግን ብዙ እስቴፖችን ያልፋሉ። በጣም ራሳቸውን ያገላሉ። አሉታዊ ስሜታቸውን፣ ከሰዎች ጋር መግባባት ያቅታቸዋል፣ ስራ ቦታ መስራት ያቅታቸዋል። በባህር የተለየ ባህሪዎችን ያመጣሉ። አንዳንዶቹ ደግሞ ሰላማዊ ህይወት እየኖሩ ሳናቀው ሳይታወቅ ድንገት ራሳቸው የሚያጠፉበት በጣም ብዙ ስነ ልቦና ጫና ይደርስባቸዋል። የስነ ልቦና ባለሙያው አቶ ዳዊት በወጣቶች ላይ እየተፈጠረ ያለውን ስነ ልቦናዊ ጫና በማቃለል የአእምሮ ጤናቸው መጠበቅ እንዲቻል መንግስት የብዙሃን መገናኛውና የሚመለከታቸው አካላት ሁሉ ለጉዳዩ የተቀናጀ ትኩረት ሊሰጡት ይገባል ይላሉ። አካባቢያቸው፣ ቤተሰባቸው ላይ የሚፈጠረውን እንኳን እንዲያውቁ ሰዎች ግንዛቤ ያስፈልጋቸዋል። ግንዛቤው ከሌለው፣ ትምህርቱ ከሌለው፣ እውቀቱ ከሌለው አንድ ማህበረሰብ አንድ ቤተሰብ ውጤቱን እንደዚህ ሰው እራሱን ሲያጠፋ፣ ስነልቦና ተጎድቶ ሱስ ውስጥ ሲወድቅ፣ ወይም ደግሞ ሌላ የወንጀል ስራ ውስጥ ሲወድቅ እነዚህን ውጤቶቹን ነው የምናያቸው። ውጤቱን እያየን ውጤቱ ላይ እየተነጋገርን ከምንሄድ ምክንያቶቹን መነሻዎቹን በደንብ ሚዲያዎች መስራት አለባቸው። የሚመለከታቸው ባለድርሻ አካላቶች በደንብ እዚህ ላይ ሪሰርች ማሰራት አለባቸው። ባለሙያ ማሳተፍ አለባቸው። ውይይቶች፣ ዶክመንታሪዎች በደንብ በስፋት መሰራት አለባቸው ብዬ አምናለሁ። የጤና ጥበቃ ሚኒስትር ዴኤታ ዶክተር አየለ ተሾመ የወጣቶች የአእምሮ ጤና ህመም ተጋላጭነት እየጨመረ በመምጣቱ ላይ ይስማማሉ። ሚኒስቴራቸው በመዋቅርም ሆነ በተደራሽነት ረገድ ለጉዳዩ ትኩረት ሰጥቶ እየሰራ እንደሆነም ለአሜሪካ ድምፅ ተናግረዋል። ቅድሚያ ሲሰጠው በምንድን ነው ሲባል፣ አንደኛ ይህንን ችግር ሊፈታ የሚችል መዋቅራዊ ስራ መስራት ነው። ስለዚህ በመዋቅር ላይ ከፖሊሲ ጀምሮ ስትራቴጂዎችን ማስፈጸሚያ ሰነዶችን ተዘጋጅተው እንዲፈጸሙ ማድረግ ነው። ቅድሚያ መስጠት ማለት ይሄ ነው። ይህን ተከትሎ ደግሞ በቂ ሰው ኃይል መመደብ እንደዚያ የሚያስፈልግ በጀት መመደብ፣ ከዛ በኋላ ቀጥሎ የሚሆነው ተደራሽነት ነው። ተደራሽነት ማለት በተቋማቶች ውስጥ የአእምሮ ጤና ከሌሎች ጤና አገልግሎቶች ጋር ትኩረት አግኝቶ ተቀናጅቶ የሚሰራበትን አሰራር እስከታችን ነው መዋቅር ድረስ መስራት ነው። ስለዚህ እነዚህ ነገሮች በሙሉ ተሰርተው በአሁኑ ሰዓት ከፍተኛ ባለሙያዎችን በሁሉም ቦታ ማዳረስ ስለማይቻል ልዩ ስልጠና የወሰዱ ከመካከለኛ የሙያ ደረጃ ላይ ያሉ ለምሳሌ በነርሶች ላይ ያሉ በአእምሮ ጤና እየተለየ ስልጠና እየወሰዱ በሁሉም ቦታ ተደራሽ ለማድረግ እየተደረገ ነው። ካለው ስፋት አንጻር በሙሉ ተዳርሷል? አልተዳረሰም፣ ገና ቀጣይ ስራዎች ይፈልጋሉ። ጤና ኢንሹራንስ ስርአታችን ውስጥም ተካተው ዜጎች የአእምሮ ጤና ችግር ሲኖር በቀላሉ የአእምሮ ጤና አገልግሎት ተደራሽ የሚሆንበት ስርአት ተዘርግቶ እየተሰራ ነው ያለው። አንዳንዶቹ የተለየ ጣልቃ ገብነት በመንግስት በኩል ያስፈልጋል፣ በተለይ በዚህ ጉዳይ የሚሰሩ ዓለም አቀፍ ተቋማትና አገር ውስጥ ያሉ አገር በቀል ያሉ ተቋማትን የሚያስተባብር አካልም ይፈልጋል የሚልም ሀሳብ አላቸው። ምናልባት እናንተ በዚህ በኩል የራሳችሁ የሆነ ያሰባችሁት ነገር አለ ይሄ አሁን ካለው ነባራዊ ሁኔታ የበለጠ ተጋላጭነት በመጨመሩና ሰፊ ስራ ይፈልጋል። አንዳንዶች ደግሞ ነባራዊ ሁኔታዎች ለዚህ የማይፈቅዱ እንደምታውቀው በተለያዩ የጸጥታ ችግር እና በተለያየ ቅድሚያ የሚሰጣቸው ሽኩሬ በመብዛታቸው መጓደሎች ሊኖሩ ይችላሉ። ስራው እንደ ስራ ግን ተቀናጅቶ እየተሰራ ነው ያለው። አንተ ባልከው እና የበለጠ ጣልቃ ገብነትም ባለው ተጠናክሮ መስራት የሚለው ነገር በተለይ ደግሞ ቅንጅት ከትምህርት ቤቶች ጋር፣ ሌሎችም ሴክተር መስሪያ ቤቶች ጋር በጋራ መሰራት ያለበትም ግን ማጠናከር አለበት የሚለውን የምወስደው ነው። ትክክል ነው። የወጣቶች የአእምሮ ጤና ችግርን በዘላቂነት ለመፍታት አገራዊ ሁኔታውን በመቀየር ተስፋን የሚያጭር የተሻለ ሁኔታ መፍጠር እንደሚገባም ባለሙያዎች ይመክራሉ። ለአሜሪካ ድምፅ አስማማዬ ነው ዋሽንግተን ዲሲ። ዝግጅታችን ይቀጥላል። ከዚሁ የስራ ፈጠራ ርዕሰ ጉዳይ ሳንወጣ ዘ ዲስረፕተርስ ዴን አዲስ አበባ ውስጥ ያሉ በተለያዩ የስራ ዘርፍ ላይ እየሰሩ የሚገኙ ስራ ፈጣሪ ወጣቶች የመሰረቱት ማህበረሰብ ነው። ወጣቶቹ በሳምንት አንዴ በመሰባሰብ ኤልኤልኤክስ ኢትዮጵያ የተሰኘ ተቋም ባመቻቸላቸው ስፍራ ላይ እየተሰባሰቡ የሚያጋጥሟቸውን ተግዳሮቶችና ልምዶቻቸውንም ይጋራሉ። ዲስረፕተርስ ማለት ያለውን የሚለውጥ የሚቀይር በሚል የሚያዝ ሲሆን የስራ ፈጣሪ ማህበረሰቡ በንግዱ ዘርፍ የመረዳዳትና ትስስርን መፍጠር እንዲሁም ደግሞ ተጽዕኖ መፍጠር የሚችል ማህበረሰብን የመገንባት ህልም ይዞ እየሰራ ይገኛል። ከአጋር መስራቾቹ ዶክተር ታምራት ሱልጣንና አበነዘር ባዬ ጋር ቆይታ አድርጌ ያሰናዳሁት ዘገባ ተከታዩ መስተናዷችን ነው። በየግላቸው ስራ ፈጠራ ላይ የተሰማሩ አምስት ወጣቶች የሚያጋጥሟቸውን ተግዳሮቶች እየተገናኙ በሻይ ቡና መማከር ጀመሩ። በዚህ ግንኙነትና ስብስብ ያገኙትን ጥቅም ግን ለብቻቸው ሊተዉት አልወደዱም። ይሄ ቡድን ዘዲስረፕተርስ ዴን የተሰኘውን የጀማሪ ስራ ፈጣሪዎች ማህበረሰብ እንዲመሰረት ማድረጉን አጋር መስራች የሆኑት ዶክተር ታምራት ሱልጣንና አቤነዘር ባዩ ይናገራሉ። በቅድሚያ አቤነዘር ባዩ፣ መነሻ የነበረው ነገር ምንድን ነው? አንድ ከኛ ጋር ም ማድረግ አልቻለም። ቻይና ስለሆነ በስራ ምክንያት ያለው ከእኛ ጋር የነበረው መጀመሪያ የዲስራፕትን ኮንሰፕት የጠነሰሰው ዮሐንስ ይባላል እና ቻይና እዛ ስራ ቆይቶ በኮቪድ ምክንያት ወደ አዲስ አበባ ያመጣው በመጣበት ሰዓት እዚህ ቢዝነስ መጀመር አስበው ነበር። ነገር ግን ኢትዮጵያ ውስጥ ቢዝነስ ለመጀመር የተወሰኑ ጊዜያቶች ቆይቶ ለመጣ ማንን የምንጠየቅ እንዳለበት፣ ምን መንገድ ተከትሎ ቢዝነስ መጀመር እንዳለበት የተለያዩ ነገሮችን ሊያሳውቁ የሚችል አንድ ቦታ የተጠናከረ መረጃ ማግኘት አልቻለም። እንደ ኮሚኒቲም ደግሞ እንደ ማህበረሰብ የተዋቀረ ነገር አልነበረም። ስለዚህ ምንድን ያደረገው እንትን የሆነ ካዋል የሆኑ ነገር ነበር የነበረው እስኪ እንገናኝ እና የቴክ ወይም የቴክኖሎጂ ሴክተር ላይ ያለ ቴክኖሎጂ ሴክተር ላይ ሌሎም ሴክተሮች ላይ ያለ ሰው ለምንድን ነው ቡና የጠጣን ሳምንቱን ሙሉ ስ ለመጀመር የሚያስብ የሚያጋጥማቸው ቻሌንጆች ምንድን ናቸው ምን አይነት እድሎችስ አሉ? እነሱን እናውራ በማለት ነው የተጀመረው። ዶክተር ታምራት ሱልጣን ዘዲስራፕተርስ ዴን የተሰኘው ቡድን በየሳምንቱ ከስራ ፈጣሪዎች ጋር በነጻ በመሰባሰብ በጋራ ስለ እቅድ፣ በጀት፣ የስራ ትስስር የመሳሰሉ ጉዳዮች ላይ የሚመክር እንዲሁም ደግሞ የትምህርትና የፖድካስት መርሃ ግብር የተቀረጸለትም ነው ይላል ዘዲስራፕተርስ ዴን ወጣት ስራ ፈጣሪዎች እና አዲስ ንግድ ጀማሪ ወጣቶች የሚገናኙበትና እና አዲስ ንግድን በመመስረት ላይ ያሉ ትንቻሌዎች አብረን የምንወያይበት ከዚያም አዲስ ንግድ ለመመስረት የሚያስፈልጉን ግባቶች እርስ በእርስ በመደጋገፍ የምናገኝበት ማህበረሰቡ እና ማህበረሰቡ በወጣቶች እና በስራ ፈጣሪዎች ከዛም ባሻገር ደግሞ ከጥቃቅንና አነስተኛ ጀምሮ እንደ አዲስ ስታርታፕ ያሉ ስራዎችን የሚሰሩ ወጣቶች በተለያዩ መንገድ የሚገናኙባቸው ናቸው እና ይሄ ማህበረሰብ የወጣቶቹን ችግር በወጣቶቹ በዚህ በስራ ፈጣሪዎቹ እንዲፈታ ለማረግ ያለን እና በብዛት ሴክተሩ ላይ ራሳችን መቆየታችን የተነሳ ችግሮቹን ጀምር እናውቃቸዋለን። እንደ አይነት ደግሞ ችግሮችን የሚያውቋቸው ደግሞ ደግሞ ስራ መፍጠር አዲስ ንግድን መጀመር የሚፈልጉ ወጣቶች ደግሞ ችግሮቻችን ስለሚገኙ አብረን ሆነን በመወያየት በመማማር፣ እርስ በርስ በመደጋገፍ የተቻለምን በመፍጠር ያለውን ምህዳር ለማስፋት ነው። እዚህ ላይ ነው ፎከስ አድርጎ ከአምስት ዓመታት በፊት በግሉ ስራ ጀምሮ እንዳልተሳካለት የሚገልጸው አቤኔዘር ዘዲስረፕተርስ ዴን ማለት በስራ ፈጣሪዎች መካከል ያለውን የስራ ባህል የሚቀይርና የሚለውጥ አስተሳሰብ ላይ የተመሰረተ ነው ይላል። ከአምስት ዓመት በፊት የራሴን የሆነ የሶፍትዌር ካምፕኒ ለመጀመር አስቤ ከጓደኞች ጋር የተወሰነ ከተንቀሳቀስን በኋላ ብዙ ማናቸው ነገሮች ስለነበሩ ብዙ እንዲህ አድርጉ እንዲህ አድርጉ ብሎ የሚመከር ሰውን ባለመኖሩ ከተወሰነ ጊዜ በኋላ ከስረን ተዘግቷል። ስለዚህ ያ ቁጭት ስለነበረብኝ እንደዚህ መጀመር የሚያስቡ ከዛም ባለፈም ደግሞ ጀምረው ደግሞ ፌል ያደረጉ እስኪ ተገናኝተን እንደ ኮሚኒቲ ብናወራ ይሻላል ከሚ የተጀመረው። ስለዚህ አጅባመሩ ቅዳሜ የተገናኝተን ቡና እየጠጣን እናወራለን። ቡና እየጠጣ ስለ ቢዝነስ እናውራ፣ ሌላ ቦታ ከሆኑ ስለ ቢዝነስ ብናራ ይሻላል ተብሎ የተጀመረ ዲስራፕተር፣ ስም የተሰጠበት ምክንያት አንዱ ስታርታፕ ካራክተሪስቲክስ መካከል ባህሪ መካከል አንዱ ከዚህ በፊት የተለመደውን ነገር ዲስራፕት የተለመደውን ነገር አይሮ ባልተለመደ ነገር መስራት ኢኖቬሽን ማለትም እሱ ስለሆነ፣ ስለዚህ ከዚህ በፊት ይታወቃል። ከዚህ በፊት ኢትዮጵያ የተለያየ ቢዝነስ ኤሪያ ላይ የሚሰራ ሰው እርስ በርስ ይፎካከራል እንጂ አብሮ ተባብሮ እየተደጋገፈ ወደፊት ማደግ የሚባለውን ነገር አይቻልም። ሊኖር ይችላል ነገር ግን እንደዚህ ትልቅ በኮሚኒቲ ደረጃ አይቻልም። እና እስኪ ይሄንን ስታተስኮ እንቀይር እስኪ፣ አብረን አንድ ላይ ተባብረን ከተለያየ ሴክተር ላይ የምመጣ ሰዎችን አንድ ላይ ተባብረን የተሻለ ነገር ለራሳችንም፣ ከዛ ባለፈም ደግሞ ለኮሚኒቲው ፍሬት እናድርግ በሚል ነው። የስራ ፈጠራ ማህበረሰቡ ከተመሰረተ አጭር ጊዜ ቢሆንም እጅግ ብዙ ውጤቶችን ማሳካት መቻሉንም ዶክተር ታምራት ይገልጻል። ከተመሰረተ አሁን ሰባት ወድ ሲመሰረት ገና ሶስት ስራ ፈጣሪዎችን ንግድ ወደ ንግዱ መግባት የሚፈልጉ ወጣቶች ብቻ ነበር ያሳትፍ የነበረው አሁን ላይ ከሁለት ሺህ በላይ ወጣቶችን በማህበራዊ ሚዲያም እንደገና ደግሞ በየጊዜው በማዘጋጃቸው በመራ ግብሮች ላይ መሳተፍ ችለናል። ነው አሁን ላይ ወደ አምስት የሚጠጉ መራ ግብሮች አሉን። እነዚያም መራ ግብሮች አንደኛው በየሳምንቱ የምናዘጋጀው ኮፊ ሚታ ከሱ ሻገር ግን ዲስራፕተርስ አካዳሚ የምንለው ደግሞ ለስራ ፈጣሪዎች እና ደግሞ ወደዱ ዓለም ለመግባት የሚፈልጉ ደግሞ ስልጠና የምንሰጥበት ራሱን የቻለ ደግሞ መርሃግብር አለን። አንዳንዶቹን መርሃግብሮች ኦንላይን የምንሰጣቸው፣ አንዳንዶቹን ደግሞ በአካል የምንሰጣቸው። እስካሁን አንድ መርሃግብር አዘጋጅተናል፣ ትምህርታዊ መርሃግብር። ከዚህም በኋላ ደግሞ በተከታታይነት እናዘጋጃለን። ከዛ ባሻገር ግን ዲስትራክተር ሚዲያ ላይ ደግሞ ፖድካስቶች በተለይ ደግሞ ወጣቶች በስራ ለመግባት ወደ ስራ ስፈጠረው አለም ደግሞ ወደ ነ ፈጠረው አለም ለመግባት በጣም ከሚጉታቸው ሚ አንደኛው ብዙ የሆኑ መረጃዎች በየማህበራዊ ገጾች ቢሉ በአማርኛና ና ሊረዱት በሚችለው መልክ ተቀይረው አልተሰሩም። እነሱም በአማርኛ ወጣቶች ሊረዱት በሚችሉት መልክ Hina wama kawa wile iya anta uta, nirata ምራር በመፍጠር ወጣቶች የሚማሩበትን የሚዲያ ፕሮግራሞችን ይለናል። ተቋሙ በመላው ኢትዮጵያ ያሉ ወጣቶችን የማስተሳሰር እና የማደግ ህልም ያለው ሲሆን በሐዋሳና አዳማ እንቅስቃሴዎች መጀመራቸውንም ጋር መስራቾቹ አስረድተዋል። በተጨማሪም ከኢትዮጵያ ውጭ በዋሽንግተን ዲሲ እና አካባቢ ያሉ ኢትዮጵያውያን ስራ ፈጣሪዎችም አባል እንዲሆኑ ህልም አለው። ዶክተር ታምራት በድጋሚ እየጀመርን ያለ ነው የእኛ ኮሚኒቲ ውስጥ ወደ አራት ሴሽን አካባቢ የኢትዮጵያን ዲያስፖራዎች ኢትዮጵያ በሚመጡበት ጊዜ የእኛ ኮፊ ሚታፕ በብዛት ይጎበኙታል። እስካሁን የጎበኙ ብዙ ዲያስፖራዎች አሉ። ከጎበኙም በኋላ ጎብኝታ አይቀሩም። አሁን ላይ ቻይና፣ ከቻይና ውጭ ደግሞ ደን ቅድም እንዳልኩ ማህበረሰቡን ለማስጀመር ይሄንን እንቅስቃሴ በኢትዮጵያ ማህበረሰብ ለማስጀመር ብሎም ደግሞ የኢትዮጵያ ዲያስፖራ ኢትዮጵያ ውስጥ ስራ የሚፈጥሩ ወጣቱ የሚደግፍበትን ሁኔታ ለማመቻቸት እየሰራን ነው። አበይነ ዘርባዩ ዘ ዲስረፕተር ስደን ስላለው የነጥብ አያያዝና ለየት ያለ የአሰራር ዘዴም እንዲያስረዳል እየተሰራ ያለው አንዱ አንድ የራሳችን የሆነ ፕላትፎርም ለማዘጋጀት እየጣር ነው። ያ ፕላትፎርም ምንድን ነው አይዲያው እያንዳንዱ ኮሚኒቲ ላይ እኛ ምንም አይነት ገንዘብ አንጠይቅም። ኤቭሪቲንግ እየሰጠን ያንድ ነው። ስለዚህ የምናደርገው ነገር ምንድን እያንዳንዱ ሰው ኮሚትመንት ግን ወደ ገንዘብ ወደ ኮይን ሀሳብ ነው። ስለዚህ ቅዳሜ አንድ ሰው ኮሚኒቲው ላይ ሲመጣ ወይም ሰዓቱ ላይ ሲመጣ ፕላትፎርሙ ላይ ሬጅስተር ያደርጋል። ስለዚህ በሚመጣበት ሰዓት አስር ኮይን ከሆነ አስር ኮይን ይሰጠዋል። አስር ነገር ሊሽፕ የሚፈልግ ከሆነ ያንን ኮይን ነው ወደ ሊሽፕ የሚቀይረው ነገር ኮሚኒቲው አሁን ቪ ላይ ቻይና ላይ ሌሎችን ቦታዎች ላይ ልንሰራ የምናስባቸው ነገሮች ገንዘብ ጀሬት ያደርጉልን ብለን እናስባለን እና ጀሬት የሚደረግበት ሰዓት ከሚዲያ ከፖድካስቱ ጀሬት የሚደረጉት ገንዘቦችን የኮሚኒቲው ሜምበሮች እንዲጠቀሙ እነዛ ኮይኖች ያንን ኮይን ወደ ገንዘብ እንዲቀይሩት ማድረግ ይችላሉ። ያንን ኮይን ወደ አይዲያ መቀየር ይችላሉ። ያንን ኮይን ወደ ተለያዩ ለሚሰጣቸው ሰርቪሶች መጠቀም ይችላሉ። የጃፓን ዓለም አቀፍ የትስስር ተቋም ኒንጃ በተሰኘ የስራ ፈጠራ ፕሮጀክቱ አማካኝነት ሸጋ የተሰኘ ጥናትን ጠቅሶ ይፋ ባደረገው ጥናት መሰረት ኢትዮጵያ ውስጥ ሰባ ሰባት በመቶ የሚሆኑ የንግድ ስራዎች ገና በእንጭጩ ወይም በስራ ፈጠራ ቅድመ ደረጃ ላይ እንደሚገኙ አስታውቋል። ከአሜሪካ ድምጽ ዋሽንግተን ዲሲ ለተጠናቀረው ዘገባ እደን ገረመው ድምጻችንን አብራችሁ ስለሆናችሁ አብዝተን እናመሰግናለን። የእሁድ ምሽት መሰናዷችን እዚህ ላይ ተጠናቋል። በንጋው ምሽት በመደበኛው የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። አስተያየት ወይም ጥያቄ ቢኖራችሁ በፌስቡክ ገጻችን ቪያ ማህሪክ ላይ ለጋቢና ቪ እያላችሁ አድርሱን። ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ በቅንብሩ፣ ጽዮን ግርማ በአርቶቱ ከመላ የአሜሪካ ድምጽ ባለሙያዎችና ዘጋቢዎች ጋር በመሆን እዚህ ላይ እንሰናበታለን። ሰላም ጤና ስጥልን። መልካም የእሁድ ምሽት

I'm a little bit a girl. I'm I'm a little I'm a I'm a little I'm a a bit